ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። በውጪ ለምናየው ነገር ወይም ለምንሰማው ነገር የስሜቱ መጠን የሚለካበትና የሚመዘነው በእንግሊዝኛ ኢሞሽናሊ ሴሊየንት በጣም ከፍተኛ የስሜት ትርጉም ያላቸው መረጃዎች ይታወሳል። ብዙ ጊዜ እነሱን ነው የምናስታውሰው። የዘንድሮ የአልዛይመርስ በሽታ ምርምርና ጥናት ዓለም አቀፍ ሽልማት አሸናፊ ፕሮፌሰር ዮናስ እንዳለገዳ ናቸው ለሽልማት ስላበቃቸው የምርምር ስራቸው ስለ መርሳት በሽታ ከሁሉም በፊት ደግሞ ማስታወስ ራሱ እንዴት እንደሚሰራ ጭምር ስለሚኖረን ወግ አብረውን ያመሻሉ። በፕሮግራም ጥበት በቀጠሮ ላሳደር ነው። ምልልስ ገጣሚ ፍቅር ተጸጋይ ሌላዋ የምሽቱ እንግዳችን ነች። ስዕል ያለ ብሩሽ ሌላው የውይይት ርዕስ ነው። በውሃ በንፋስና በመሬት ስበት ተፈጥሮን በተፈጥሮ መንገድ ይለናል ታዋቂው ሰዓሊ። መክብብ ወዳጆ፣ ንጉሥ ያክሊሉ በምሽቱ የታሪክ ማስታወሻ ዝግጅቱ ስድስት አስርታት ወደ ኋላ በሀሳብ ባቡር ወደ ሺ ዘጠኝ መቶ ስልሳዎቹ ይወስደናል። ለምሽቱ የያዝናቸው ቅንብሮች በርከት ያሉ ናቸው። ሰዓታችን ይፈቀደልንን ያህል ሁሉን ለማካተት እንጥራለን። ሰላም ጤና ስጥልን። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እሁድ ሐምሌ 17 2014 ዓ.ም የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደን። አዎን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቁን። እንደምናመሻችሁ፣ አድማጮች ዜናውን የማሰማችሁ ስመኝሼ የቆየ ነኝ። በዩናይትድ ስቴትስ ኦሪገን ዮጂን ከተማ በመካሄድ ላይ ባለው 18ኛው የዓለም አትሌቲክስ ሻምፒዮና ላይ ተሳታፊ የሆነው የኢትዮጵያ ብሔራዊ አትሌቲክስ ቡድን ተጨማሪ ሁለት ሜዳሊያዎችን በእጁ አስገብቷል። በኦሪገን ሰዓት አቆጣጠር ትላንት አመሻሹን በተካሄደው የሴቶች 5000 ሜትር የፍጻሜ ውድድር ጉዳፍ ጸጋዬ የወርቅ ሜዳሊያ ያገኘች ሲሆን የ25 ዓመቷ ጉዳፍ ውድድሩን በ14 ደቂቃ ከ46 ሴኮንድ ከ29 ማይክሮ ሴኮንድ በመጨረስ ነው ያሸነፈችው። እስከ መጨረሻው አፍታ ድረስ የጋለ ፉክክር በታየበት በዚህ ውድድር ኬንያዊቷ ቢያትሪስ ቼቤት የብር ሜዳሊያ፣ ሌላኛዋ ኢትዮጵያዊት ዳዊት ስዩም ደግሞ የነሐስ ሜዳሊያ በማግኘት አሸናፊነታቸውን አረጋግጠዋል። የትላንትናው ድል ኢትዮጵያ በዓለም ሻምፒዮናው ያገኘችውን ሜዳሊያ ብዛት አስር ሲያደርሰው ኢትዮጵያ ሻምፒዮናውን በ26 ሜዳሊያ የምትመራውን ዩናይትድ ስቴትስን በመከተል በዓለም ሁለተኛ ከአፍሪካ ደግሞ በአንደኛ ደረጃ ላይ ትገኛለች። በዩክሬን ላይ በፈጸመችው ወረራ ምክንያት ከምዕራብ ሀገራት ከተጣለባት ማዕቀቦችና ዲፕሎማሲያዊ መገለል ለመውጣት ጥረት እያደረገች የምትገኘው ሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትላንትና ማታ ካይሮ ገብተዋል። የሩሲያው የውጭ ጉዳይ ሚኒስትር ዛሬ ጠዋት ከግብጻቻቸው ሳሜ ሹክሪ ጋር ተገናኝተው የተነጋገሩ ሲሆን ከአረብ ሊግ ዋና ጸሐፊ አህመድ አቡልጋይት እና ከፓን አረብ ድርጅት ቋሚ ተወካዮች ጋርም ለመገናኘት ቀጥ ቀጠሮ ተይዞላቸዋል። ላቭሮቭ በአፍሪካ ለሚያደርጉት ጉብኝት ግብጽ የመጀመሪያ ማረፊያቸው ትሁን እንጂ በቀጣይ ወደ ኢትዮጵያ፣ ዩጋንዳ እና ዲሞክራቲክ ሪፐብሊክ ኮንጎ የሚያቀኑ ይሆናል። በሩሲያና በዩክሬን መካከል የሚደረገው ጦርነት ከሩሲያ ይላኩ የነበሩ ምርቶችን የማጓጓዝ ስራን አደናቅፏል። በዚህ ምክንያት እጅግ ተፈላጊ የሆኑ ሸቀጦች ዋጋ በከፍተኛ ሁኔታ የጨመረ ሲሆን በእርዳታ መልክ ይደርስ የነበረው በቢሊየን የሚቆጠር ዶላርም በጦርነቱ ምክንያት አውሮፓ ውስጥ ለተፈናቀሉ ሰዎች እንዲደርስ በመደረጉ በአፍሪካና በመካከለኛው ምስራቅ የሚኖሩ በርካታ ሰዎች በከፍተኛ የምግብ እጥረት እንዲሰቃዩ አድርጓል። ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። በቅርቡ ከስልጣናቸው የለቀቁትን የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰንን ለመተካት የሚወዳደሩት ሁለቱ ተፎካካሪዎች ህገወጥ ስደትን ማስቆም ቀዳሚ ስራቸው መሆኑንና መንግስት ስደተኞችን ወደ ሩዋንዳ ለመላክ ያዘጋጀውን ፖሊሲ ሁለቱም እንደሚደግፉት አስታውቀዋል። የእንግሊዝ ጠቅላይ ሚኒስትር ለመሆን ከፍተኛ ፉክክር እያደረጉ የሚገኙት የቀድሞ የገንዘብ ሚኒስትር የነበሩት ሩሺ ሱናክና የውጭ ጉዳይ ሚኒስትር ሊዝ ትሩስ በግብር አካፋ እና የኢኮኖሚ እድገትን በማስቀጠል ጉዳይ ላይ ቢቃረኑም ህገወጥ ስደተኞችን አስመልክቶ ዛሬ ለጋዜጠኞች በላኩት መግለጫ ወደ ሩዋንዳ ለመላክ የወጣውን ፖሊሲ እንደሚደግፉት አመልክተዋል። ትሩስ በመግለጫቸው ጠቅላይ ሚኒስትር ከሆንኩ የሩዋንዳ ፖሊሲ ሙሉ ለሙሉ ተፈፃሚ መሆኑን ከማረጋገጥ በተጨማሪ ከሌሎች ሀገሮች ጋር በተመሳሳይ መልኩ የምንሰራበትን መንገድ እፈልጋለሁ ብለዋል። ሱናክም በተመሳሳይ ህገወጥ ስደት ከፍተኛ ከፍተኛ ቅድሚያ የሚሰጡት ጉዳይ መሆኑን አስምረው አንድ ሀገር ህገወጥ ስደተኞችን መልሶ ለመቀበል የማይተባበር ከሆነ በእርዳታም በንግድም ሆነ በቪዛ ስለሚኖረን ግንኙነት ሁለተኛ ቆም ብዬም አላስብም ብለዋል። ከአልቃኢዳ ጋር ግንኙነት ያለው ቡድን በማሊ ወታደራዊ ተቋም ላይ ለደረሰው ጥቃት ኃላፊነቱን እንደሚወስድ አስታወቀ። ቡድኑ ጥቃቱን ያደረሰው መንግስት ከሩሲያ ቅጥረኛ ወታደሮች ጋር ለፈጠረው ትብብር ምላሽ ለመስጠት መሆኑንም አስታውቋል። ከዋና ከተማው ባማኮ 15 ኪሎ ሜትር ወጣ ብሎ በሚገኘው ወታደራዊ ስፍራ ላይ የደረሰው ጥቃት የአንድ ወታደር ህይወት ሲያጠፋ፣ ስድስት ሰዎችን አቁስሏል። ሁለት በመኪና ላይ የተጠመዱ ቦምቦችን በመጠቀም ጥቃት ካደረሱት ውስጥ ሰባቱ ወዲያውኑ ሲገደሉ ስምንቱ በቁጥጥር ስር መዋላቸውን የማሊ ጦር አስታውቋል። የአልቃይዳ ተባባሪ የሆነው ጃማት ኑስራት አልኢስላም ዋል ሙስሊም ባወጣው መግለጫ የባማኮ መንግስት ቅጥረኛ ወታደሮችን በመጠቀም ንጹሐን ሰዎችን ለመግደል መብት ካለው እኛም እናንተን ኢላማ የማድረግና የማጥፋት መብት አለን ሲል አስታውቋል። ዋግነር የተሰኘው ቡድን በማሊ እንደሚገኝ የሩሲያ መንግስት እውቅና ቢሰጥም የማሊ መንግስት ከሩሲያ ጦር የተላኩ አሰልጣኞች እንጂ የግል የጸጥታ ቅጥረኞች አለመሆናቸውን አመልክቷል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የእሁድ መሰናዷችን ጋር መልካም ቆይታ። ሁድ ሐምሌ 17 2014 ዓ ም የራዲዮ መጽሔት ጀመረ አድማጮች እስካሁን ልብ ሳትሉ እንዳልቀራችሁት የራዲዮ መጽሔት ዛሬ አዲስ ድምፅ አግኝቷል ለዚያውም የሩቅ ድምፅ ነዋ አሉላ ቆንጂት ትባላለች ከዛሬ ጀምሮም ከአሉላ ከበደ ጋር በየሁለት ሳምንቱ የሚቀርበውን ልዩ የሰንበት ፕሮግራም ይዛ ብቅ ትላለች። ትክክል ቆንጆ፣ ትክክል ብለሻል። ለፕሮግራሙ ጨርሶ እንግዳ አይደለሽም። ጊዜው ይርዘም እንጂ በተለያዩ ጊዜያት የራዲዮ መጽሔትን ጨምሮ በእርሱ ቋንቋ ልጠቀምና፣ የድሮ አጣማጄ ከፕሮግራሙ መስራቾች አንዱ የነበረው አዲሱ አበበ እረፍት በሚወጣበት ጊዜ ሁሉ አድማጮች በሚወዱት አቀራረብ ለዛሽ ድምፅሽን ታወሽንና በግሩም መስተንግዶ ታደምቂልን ነበር። ከዚያ በፊትም አንቺና ሌላዋ የቀድሞ ባልደረባችን ገነት ሳስሰግድ ታቀርቡት በነበረው እኔ በአሜሪካ ድምፅ ራዲዮ ስራ ስጀምር በተቀላቀልኳችሁ መስታወት በተሰኘው ከዚያም ሌላ እኔ እናንቺ በጋራ ባሰናዳናቸው ፕሮግራሞች ላይ አብረን ሰርተናል። ቆንጆ ትክክል። አሁን ይሄን ያህል ብለን የማንገልጸው ዓመታት አስቆጠረናል እንትን ነው ይመስለኛል። ቆንጆ አድማጮች በጥሩ ስሜት በደስታ ያገኙሽ ይመስለኛል። እኔም እንደዚሁ በደስታ ነው የማገኛቸው አድማጮችን። አንጀት እንግዲህ፣ አሁንም የአዲሱን ቋንቋ ልዋስ እና ከመጨረሻ አጣማጄ ትዝታ በላቸው ጡረታ እስከወጣችበት ጊዜ ድረስ አንድ ሁለት ዓመት አብረን ሰርተን ነበረ። ከዚያ ነው አንድ ሁለት ዓመት ብቻዬን ለመሥራት ተገድጄ ነበር። መልሼ ብቻዬን ከመስራት አድነሽኛል። እንዳልኩት የአድማጮችን ደስታ በሚቀጥለው ፕሮግራማችን አስተያየቶች ሲደርሱን እናቀርባለን። አሁን ራሳችንን በወጉ እናስተዋወቅ በራዲዮ ፕሮግራሙ ዘይቤ መሰረት መልካም። በነገርህ ላይ አሉላ፣ ደስታው የኔ ነው። የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደ ነን። ወደ ዕለቱ ዝግጅቶች ከማምራታችን አስቀድመንም በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። ጠብቀሻለሁ ከምንወዳት ቦታ ከዛፉ ጥላ ስር ከወንዙ ዳርቻ ከአሸዋው ምድር ከተራራው አሳፍ ከደብሩ ደጃፍ እጠብቅሻለሁ መጣለሁ ብለሽኝ መች ተለቻለሁ። ከተዋወቅንበት መናፈሻ ወንበር ከተቀመጥንበት እስክትጠልቅ ጀምበር ከአውቶቡስ ፌርማታ ቀንም ሆነ ማታ እጠብቅሻለሁ መጣለሁ ብለሽኝ መች እሰለቻለሁ አንቺን ትጠብቅሽ በደስታ ሞላለሁ። አይኖችሽን እስካይ እናፍቅሻለሁ። መጣለሁ በእንጂ መች እሰለቻለሁ እስከ ዘላለሜ እጠብቅሻለሁ። እጠብቅሻለሁ ወጣቱ ገጣሚ ሳልሳዊ አስፋው ነው። እጠብቅሻለሁ በሚል ርዕስ በቅርቡ ለንባብ ካበቃት የግጥም ጥም ከተሰኘችው የግጥም መድብሉ ባነብበልንና የምሽቷም ምርጥ ባደረግናት ግጥም ዝግጅታችን ጀምረናል። ሳልሳዊን ለግሩም ግጥሙ እናመሰግናለን። የግጥም ጥምን ይዞም በሚቀጥለው ፕሮግራማችን ብቅ ይላል። የመዘንጋት ጉዳይ በአንቺ ዓለም እንዴት ነው? የመዘንጋት ጉዳይ አልኩት። ከኝ ይሄ ራሱ መዘንጋት ነው መሰለኝ። አይደለም፣ እንትን ታውቃለሽ እኮ ሁሌም ቆንጆ አንቺ ብቻ አይደለም የብዙዎቻችን ነው። ይበልጥም ግን በዚህ ሰዓት ፕሮግራማችን የሚከታተሉ አድማጮቻችንም የየራሳቸው ለየት ያሉ ገጠመኞች፣ አንዳንድ ያልተጠበቁ ፈጽሞ ዘነጋለሁ ያላሉትን ያልጠረጠሩትን ከባድ ጉዳይ ጭምር ዘንግተው ራሳቸውን ያገኙበት ቦታ ሁሉ ሊኖር ይችላል። ቆንጅት እንደምታስታውሹው፣ በተለይ ስለ ትውስታና የመዘንጋት ዝንባሌም በተመለከተ በተለያዩ ጊዜያት በተደጋጋሚ ፕሮግራሞችን የመስራት እድል አግኝቻለሁ። የትውስታ ጉዳይ በስነ ልቦናውም ትምህርት የተለየ ስሜት የሚሰጠኝ ይመስለኛል። ይሁንና አንዳንዴ ግን እንዲህ ላለው ሀሳብ ደጋግሞ መመላለስ የገዛ ራስም እንግዳ ይሆነ ገጠመኝ ተጨማሪ ምክንያት መሆኑ አይቀርም። እንዲያውም በአንዱ አጋጣሚ በጊዜው ላንቺ ያጫወትኩሽም ይመስለኛል፣ በጣም የሚያስደነግጥ ነገር ረስቼ ራሴን አግኝቸዋለሁ። እንግዲህ ሁሉም በየቤቱ የየራሱ የተለየ ገጠመኝ አያጣም። በዚህ ሰዓትም የሚከታተሉ አድማጮቻችን የየራሳቸውን ለየት ያሉ ገጠመኞች እርስ በርስ እንዲነጋገሩ እንዲወያዩባቸውን ለሌሎች ማጋራት የሚፈቅዱትንም እንዲልኩልን እናበረታታለን። በሚቀጥለው ፕሮግራማችን እንደምናስተናግድ ከወዲሁ ለማስታወቅ እንወዳለን። ለአሁኑ ታዲያ ቆንጅት፣ ስለ ትውስታና ስለ መዘንጋት ሰፋ አድርገን ወጋችንን ልናደራ ነው። መልካም አሉላ። በጣም ጥሩ ዝግጅት ይመስላል። በነገርህ ላይ በጣም ከበድ ያለ የመዘንጋት ሁኔታ ብለህ ነበር። እንደኔ ስምህን የሆነ የረሳኸው እሱ ከኔ ጋር ሲነጻጸር ቀለል ነው የሚታይ ይመስለኛል። እንደው ለጨዋታ ያህል በኋላ እንግዳችንን ከደረስንበት አነሳባቸዋለሁ። አንድ ወዳጄ እንደምታውቂው ወደ መስሪያ ቤት ስንሄድ በባቡር የሚሄደው ብዙ ነው። አንዳንድ ቀን ደግሞ ከስራ በኋላ የሚሄዱበት ነገር ይኖራቸውና ሰዎች መኪና ነድተው ይመጣሉ። እና አንድ ጓደኛችን ብዙ ጊዜ በህዝብ ማመላለሻ ነው የሚጓጓዘው። አንድ ቀን ግን ሌላ ጊዜ እንደሚያደርገው መኪና ነድቶ ይመጣና ከዛ ወደ ቤቱ ሲሄድ ግን በህዝብ ማመላለሻ በባቡር ነው ተሳፍሮ ወደ ቤቱ የደርሰው። ሲደርስ መኪና የለውም፣ ሲያስታውሰው መስሪያ ቤት ትተዋት መጥተል መኪና። ይሄ አስቂኝም ነው እንግዲህ። አንዳንድ ጊዜ ደግሞ የሩጫ ህይወት ስለሆነ በዛ መሀል ወደ ተለመደው የህዝብ ማጓጓዣ ልማዱ ተመልሶ መሆን አለበት። እንደሱ ሆኗል። እንደው ፈገግታ የሚያጭረውንም ከበድ ያለውንም በጤና መጓደል ሊታይ የሚችለው ድረስ እንወያያለን። አድማጮች ቀደም ብለን እንደጠቆሙ ነው። በያላችሁበት በየበኩላችሁ ገጠመኞቻችሁን ተወያዩ፣ ለእኛም አጋሩን የጠናና ና እንደው በአሳሳቢ ደረጃ የሚወሰደው የቱ እንደሆነ በውይይታችን ስለምናነሳ መላውንም እንደ መንገዱን የማየት እድል ይኖራችኋል ብለን ተስፋ እናደርጋለን። ቀደም ብለን በመግቢያችን እንዳስተዋወቅ ነው በተለይ በኋለኛው ዕድሜ የሚከሰተው ብርቱ የመዘንጋት በሽታ አንዳንዴ ከመዘንጋትም ያለፈ ብዙ ጣጣዎች ያሉት ነው አሁን ምርምርና ጥናትም ስላደረጉበት አልዛይመርስ ስለተባለው በሽታ መለስ ብለንም፣ ማስታወስ ራሱ እንዴት እንደሚሰራ አሁን ማስታወስ ይሰራል እያል ነው አንጎላችን ውስጥ እንዴት እንደሚቀረጽ ጭምር እንጨዋወታለን። ከምሽቱ እንግዳችን ከዘንድሮ የአልዛይመርስ በሽታ ምርምርና ጥናት ዓለም አቀፍ ሽልማት አሸናፊ ከፕሮፌሰር ዮናስ እንዳለገዳ ጋር ቆንጅት እንደምታውቂው የአንጎልና የነርቭ ሐኪምና ተመራማሪው ፕሮፌሰር ዮናስ የሐኪሙን ይጠይቁ የረዥም ጊዜ ቤተኛችን ናቸው። አዎ አሉላ፣ ብዙዎች የፕሮግራማችን ተከታታዮችም ሳያውቁ እንደማይቀሩት ቀደም ሲል በሜዮ ክሊኒክ ያገለግሉ የነበሩት ፕሮፌሰር ዮናስ አሁን ደግሞ ባሮ የነርቭ ሕክምና ተቋም በሐኪምነት ተመራማሪነትና የትምህርት ክፍሉ ዲሬክተር በመሆን ጭምር በማገልገል ላይ ያሉ ታዋቂ ባለሙያ ናቸው። ቆንጅት፣ በጣም አመሰግናለሁ በትክክል አስተዋውቀሻቸዋል። ወደ ውይይታችን ከማምራታችን አስቀድመን ታዲያ የመክፈቻዋን ስልት ብንጋብዝ ምን ይመስልሻል? ግሩም ሀሳብ ይመስለኛል አሉላ። ሰላም። ጤና ይስጥልኝ ፕሮፌሰር ዮናስ። ስጥልኝ አሉላ። ለበርካታ ዓመታት ያደረጉትን ጥናት ተከትለው ለአልዛይመርስ ጥናትና ምርምር ላበረከቱት የላቀ አስተዋጽኦ በሚል ለአንድ ከፍተኛ ሙያዊ የጥናትና ምርምር ሽልማት ተመርጠዋል። በቅድሚያ እንኳን ደስ ያለዎት ለዚህ ታላቅ ሽልማት በመብቃቶ። አመሰግናለሁ አሉላ። እግዚአብሔር ይስጥልኝ። ጆርናል ኦፍ አልዛይመርስ የተባለው የምርምር መጽሔት ነው እርሶን እና ጀርመናዊቱን ተመራማሪ ዶክተር ጃኒና ክራል ሮሽን የመረጠው። እስኪ በቅድሚያ ስለ ጥናቱና ስለ እውቅናው ምንነት እንነጋገር። ቀደም ብዬ እንደጠቆምኩት ሁለት የሳይንስ ሰዎች ያደረጋችሁትን ምርምር መሰረት ያደረገ ነው። በቅድሚያ የራስዎን የምርምር ስራ ይዘት ምንነት፣ እንዴት ለዚህ እንደተመረጠ ይግለጹልን። እሺ አመሰግናለሁ አሉላ። ጥናቱን የሰራ ነው ብዙ ሰዎች ሆነን ነው ጥናቱ የተካሄደው። ሚኔሶታ ውስጥ የሚኖሩ እድሜያቸው ሰባ አመት እና ከዛ በላይ የሆኑ ወደ ሁለት ሺህ ያክል ሰዎች፣ ወንዶችና ሴቶች፣ ሁሉም የደሜንሽያ ወይም የአልዛይመር ሕመም የሌላቸው ሰዎች ናቸው። እና መጀመሪያ ላይ ጥናቱ ሲጀመር መረጃ ወሰድን። ስለ ሰውነት እንቅስቃሴ በየቀኑ እንደው እራትም ምሳም ከበሉ በኋላ ከቤቶ ወጣ ብለው ይንቀሳቀሳሉ ወይ? ይሄ ከባድ እንቅስቃሴ እንደዚህ እንደ ስፖርት ቦታ ሄደው ከፍተኛ ሩጫ እናንትንም ሳይሆን ቀን ተቀን በሚደረግ እንቅስቃሴ ይሳተፋሉ የሚል አይነት ነው ጥያቄው እና የጠየቅናቸው ለምሳሌ አንድ የሰባ አምስት አመት ተሳታፊ ካለ በጥናት ውስጥ ባለፈው አንድ አመት ውስጥ በሳምንቱ ሁለት ቀን ወይም ሶስት ቀን ወይም አምስት ቀን ወይም ስድስት ቀን ምን ያክል የሰውነት እንቅስቃሴ ያደርጋሉ? ከዛ ደግሞ እንዴት ነውስ ድሮስ ለምሳሌ በሀምሳ አመትና በስልሳ አምስት አመት መሀል እያሉ የሰውነት እንቅስቃሴ ያደርጉ ነበር ወይ? ስለዚህ ባለፈው አንድ አመት እንደገና ደግሞ ወደ ኋላ መለስ ብለው በሀምሳ ዓመታቸው ደግሞ ያለውን የሰውነት እንቅስቃሴ መረጃ እንሰበስባለን። ከዛ የተረዳ ነው እንግዲህ እነዚህ በሙሉ ቀነኞች ሰዎች ናቸው። የመጃጀት በሽታ ወይም የአልዛይመር በሽታ የሌላቸው ናቸው እና ከዛ በኋላ እነዚህን ሰዎች ለተወሰኑ አመታት ተከታተል ናቸው ሁኔታቸውን እንዴት እንደሆነ ከዛ እንደገና ደግሞ ከአራት አመት በኋላ የኮግኒቲቭ ቴስት ማለትም የማስታወስ ችሎታቸውን፣ ሀሳባቸውን የመሰብሰብ ችሎታ፣ ውሳኔ የመወሰን ችሎታ፣ የማመዛዘን ችሎታ የሚመዝኑ ጥያቄዎች፣ ፈተናዎች አሉ ስንሰጠናቸው እና በዛ ላይ የተረዳ ነው፣ ምንድን ነው የሰውነት እንቅስቃሴ የሚያደርጉት በተለይ ከአምስት እስከ ስድስት ቀን በሳምንት ውስጥ የሚያደርጉት እድሜያቸው እየገፋን ብሄድ የተለያየ የአንጎል ክፍል የቋንቋው ክፍል፣ የማስታወስ ክፍል፣ አቅጣጫ የማግኘት ክፍል፣ እንግዲህ የግራ አንጎል ክፍል ስለ ቋንቋ ነው። የቀኙ ከአንድ ቦታ ወደ ሌላ ቦታ ለመሄድ የሚረዳ ነው። መሃል አንጎላችን ደግሞ ለማስታወስ እና እነዚህ የሰውነት እንቅስቃሴ የሚያደርጉት ሰዎች እነዚህ የተለያዩ የአንጎል ስራዎች እየተዳከሙ አልሄዱም። እንቅስቃሴ የሚሰሩት ላይ በተለይ ሴቶች እንቅስቃሴ የሚያደርጉት የበለጠ ተጠቃሚ ሆነዋል። እንቅስቃሴ የሚያደርጉትን ሴቶች የሰውነት እንቅስቃሴ ከማያደርጉት ጋር ስናወዳደር፣ በተለይ እንቅስቃሴ የሚያደርጉት ከፍተኛ ጥቅም አላቸው፣ የመጃጀት በሽታ ለመከላከል ያንን ነው ያገኘነው። እና እንግዲህ ነገሩ ማመልከቻ አስገብተን እንደ ተወዳድረን አይደለም ራሱ የዚህ የአልዛይመር በሽታ የምርምር ጥናት መጽሔት የቦርድ አባላት ባለፈው አንድ አመት ውስጥ ከማስታወስ ችሎታ ጋር የተደረገ ጥናት ያደረጉት የሁለት ሺ ሀያ ሁለት የምርምር ጽሁፎች ኛ ጥናት ነው የተመረጠው እና ባለፈው ወር እንደዚህ ኢሜይል የደረሰኝ። ከዛ በኋላ ይሄ ሽልማት ለእኔ ብቻ መሆን የለበትም ቢያንስ ቢያንስ በእርግጥ እኔ ነኝ የመራው ጥናቱን። ግን የምርምር ጽሁፍቱን ስንጽፍ እንግዲህ ጽሁፍ ላይ መጀመሪያ የሚጽፍ ፈርስት ኦተር የሚባል አለ። ሲኒየር ኦተር ነኝ እና የመጀመሪያውን ጽሁፍ ያለችው ጀርመናዊት ብዙ ስለደከመች ከእሷ ጋር መካፈል አለብኝ ብዬ እኔ ነኝ የጠየኩት እና ተቀብለውት በዛ መሰረት ነው። በእርግጥ ብዙ ነን ዜና የተሳተፉት በሙሉ ምስጋና የሚገባቸው ነው። በእውነት ግን ቢያንስ ቢያንስ ፈርስት ኦተር እና ሰላስት ኦተር፣ የመጀመሪያው እና የመጨረሻው ቢካፈል ተገቢ ነው ብዬ ጻፍኩላቸው። እነሱም ተቀብሉት በዛ መሰረት ነው። መልካም፣ ፕሮፌሰር ዮናስ እንግዲህ ለዚህ ሽልማት ያበቃዎትን የምርምር ስራ ነው ያስረዱን። አልዛይመርስ በአብዛኛው እድሜ ገፋ ሲል በእርጅና ዘመን የሚከሰተውን ከትውስታ መጥፋት ጋር የተያያዘ የህመም አይነት የተመለከቱ በርካታ ጥናቶች አድርገዋል። አልዛይመርስ የማስታወስ ችሎታችን ላይ ይዝመት እንጂ ሌሎች የአንጎል ስራዎች ላይም ሁከት ይፈጥራል። ከዚህ ቀደም በህመሙ ዙሪያ አንዳንድ ውይይት የማድረግ ዕድል በነበረን ጊዜ ያስረዱትን አስታውሳለሁ። ስለ በሽታው እንደው ገፋ አድርገን ከመነጋገራችን በፊት ስለ ጤናማው መሰረቱ ብንረዳና በንጽጽር ብንመለከት፣ ለምሳሌ ያህል አንዳንድ ጊዜ ምስል ከሳችነትን መፈለጉ አብሮ ማዛመድ መጠየቁ ትውስታ ቀድሞንም መፈጠር የሚችል ነው ወደሚል አነጋገር የሚሄድ አለ። ለመሆኑ አንጎላችን ውስጥ እንዴት ነው ትውስታ የሚቀርጸው? ገና ከመነሻው እድሜ መግፋትም ሳያስፈልገው በሌሎችም ምክንያት የመርሳት ችግሮች ሳይከተሉ መጀመሪያ እንዴት ነው አንጎላችን ውስጥ አትሞ የሚቀረው? በዕለት ውስጥ የምናደርጋቸውን ወይም የሚገጥሙንን ጨምሮ ቀናት ሲቆጠሩ፣ አንዳንዴም ወዲያውኑ አንዳንዱን ጨርሶ እንዘነጋለን። በአንጻሩ ለምን የተወሰኑትን እናስታውሳለን? እሽ አመሰግናለሁ አሉላ ጥሩ ነው የጠየቀው ስለ አንድ በሽታ ከመናገራችን በፊት ጤናማው አንጎል እንዴት ይሰራል የሚለውን ማየቱ በሽታውን ለመረዳት ያስችላል እና አንጎላችን ውስጥ የተለያየ ክፍሎች አሉ የግራ አንጎል ክፍል ቋንቋ ነው የቀኙ የአንጎል ክፍል ደግሞ ብዙ ጊዜ ስለ ሳይንስ ኦፍ ዲሬክሽን ማለት ነው ከቢሮ ተነስተን መኪና ያቆምንበት ቦታ ለመሄድ የቀኙ የአንጎል ክፍላችን ውስጥ ያሉ የነርቭ ሴሎች በሚሰጡን አቅጣጫ ነው የምንሄደው ማለት ነው። ሌላው ፊት ለፊት ግንባራችን ጀርባ ያለው እሱ ለማመዛዘን ለማቀድ በጣም አስፈላጊ የሆነው ነው እና ሌላው ደግሞ ራሱ የአንድን ሰው ስብዕና ምን አይነት ነው የሚለውም እዛ ውስጥ ነው የሚቀነባበረው ፐርሶናሊቲ የሚባለው ሌላው እንግዲህ መሀል አንጎል ላይ የማስታወስ መረጃ የሚሰበሰብበት የአንጎል ክፍል ነው ይሄ ካምፓስ የሚባለው ነው መረጃ ከሚሰበሰበው የአንጎል ክፍል ከሱ ልክ ጎን ለጎን ጎረቤት የሆነ አንድ መዋቅር አለ አሚግዳ አለ የሚባል እሱ ደግሞ በውጭው አለም አንድ መረጃ አንድ የምናየው ነገር ኢሞሽናል ቫላንስ ማለት ምን ያክል ስሜት ላይ ተጽዕኖ እንዳለው የሚለካው እና የሚመዝነው የአንጎል ክፍል ነው። ለምሳሌ ያክል አንድን ሰው በፈረንጆቹ አቆጣጠር መስከረም አስራ አንድ ሁለት ሺ አንድ አመተ ምህረት የት ነበርክ ብትለው ብዙ ሰው ያስታውሳል፣ እድሜያቸው ከሰላሳ አርባ አመት በላይ የሆኑ ሰዎች ምክንያቱም የዛን ቀን ከፍተኛ የሆነ አደጋ ኒውዮርክ ውስጥ ስለደረሰ በውጭ ለምናየው ነገር ወይም ለምንሰማው ነገር የስሜቱ መጠን የሚለካበትና የሚመዘነው በዚህ በአሚግዳላ ነው። እና በእንግሊዝኛ ኢሞሽናሊ ሴሊየንት በጣም ከፍተኛ የስሜት ትርጉም ያላቸው መረጃዎች ይታወሳል። ብዙ ጊዜ እነሱን ነው የምናስታውሰው እና በዛ መሰረት ነው። እንዴት ነው መረጃ የሚቀመጠው አንጎል ውስጥ የሚለው፣ አንጎል ውስጥ አንድ ኮሊነርጂክ የሚባል ሲስተም አለ። ያ መዋቅር የሚጠቀመው ኬሚካል አለ፣ በተለይ አሴቲል ኮሊን ይባላል። ይህ ኬሚካል በአይናችን፣ በአፍንጫችን፣ በጆሮአችን፣ በመዳሰስ፣ በመቅመስ ከውጭ የሚመጡ መረጃዎችን አንጎል ውስጥ ወደ መረጃነት የሚቀይረው ልክ እንደ ስክሪፕቶ የሚያገለግለው የአሴትልኮሊን ነው የሚባለው ነው። እና ከመጃጀት በሽታ ወይም አልዛሃይመር ከሚባለው ጋር ተያይዞ ያለው በሽታ በተለይ እነዚህ እንደ ስክሪፕቶ የሚያገለግሉት ነገሮች፣ ቀለሞቹ እነሱን የሚሰሩት የነርቭ አካላት በልታወቀ ምክንያት እየተዳከሙ እየጫጩ እየቀጨጩ የሞቱ ሲመጡ መረጃ በደንብ ስቶርድ አይሆንም። አንድ ነገር ደግሞ በአግባቡ መጋዘን ውስጥ ካልገባ አንድ ነገር በኋላ አስታውሶ ማውጣት አይቻልም። ያላስቀመጡትን ማግኘት የለ አይቻልም። ልክ ነ ልክ ነ። እና ይሄ እንግዲህ የተለያየ አንጎል ክፍል ነው። በአጠቃላይ ጤናማ አንጎል ምን ምን ይሰራል? ደግሞ ፋንክሽን በአጠቃላይ ትል አንደኛ ማሰብ፣ ሁለተኛ ስሜት መፍጠር፣ የተለያዩ ስሜቶችን መፍጠር ሶስተኛ፣ የኤሌክትሪክ ኃይል ማመንጨት እንደ አባይ ወንዝ እንደ ጌርድም ማመንጫ ባይሆን በትንሽም ቢሆን የሰው አንጎል ውስጥ ኤሌክትሪክ ያመነጫል እና ኤሌክትሪክ የማመንጨት ስራ ሲዛባ ሚጥል በሽታ ያመጣል። ይሄ የመረጃ በአግባቡ አስቀምጦ ሰብስቦ ማውጣት አለመቻል ሲሆን ደግሞ ያ አልዛይመር በሽታ ወይም የመጃጀት ወይም የመርሳት በሽታ ሊመጣ ይችላል። ሌላው ከግንባራችን ጀርባ ያለው የአንጎል ክፍል ደግሞ ብዙ ጊዜ ለፕላን ሀሳብን ለመሰብሰብ አንድን ነገር ለምሳሌ ይሄ ነው ስልክ ቁጥር ብለህ አንድ ሰው ስትነግረው ያንን ቶሎ ለማቀነባበር የሚጠቅመው የአንጎል ክፍል እሱ ነው። እሱ ደግሞ አንዳንዴ ለአንድ ሰው ስራ ብዙ የሆነ በአንድ ጊዜ እንደ አምስት ስድስቱን ልስራ የሚል ሰው ልበቢስ ይሆናል። እንግዲህ ይሄ አልዛይመር ሳይሆን ልበቢስነት ብዙ ጊዜ ዚያዊን ነው ሀሳብ መከፋፈልና በአንድ ጊዜ ብዙ ነገር ለመስራት ከመፈለግ ወይንም ደግሞ በሆነ ነገር ተበሳጭቶ አንድ ሰው የሆነ መረጃ ብትነግረው ሀሳቡ አይሰበሰበለትም እና ይሄ ይሄ ግድ አልዛሃይመር አይደለም። ይሄ ጊዜያዊ ትራንዚየንት የሆነ ከስሜት መመሰቃቀል እና አቅምን ካለማወቅ ወይም አጋኖ ብዙ ነገር ለመስራት የሚፈልጉ ሰዎች አሉ በአንድ ጊዜ እሱ እንደሱ አይነቱ አልዛይመር ናም ሌላ ሌላ ትርጉም ነው ያለው መልካም የትውስታ ነገር ብዙም ያነጋግረን ይመስለኛል አንዳንድ ጥያቄዎችን ዘግየት ብዬ አነሳለሁ የአልዛይመርን በሽታ ካነሳን አይቀር ግን የህመሙንም ሁኔታ ጀመር አድርገውታል ና አልዛይመርስ በሽታ አንድ ሰው ሲከሰትበት እንግዲህ በዋናነት የትውስታ አቅሙን ማጣቱ ነገሮችን ማገናኘትና አገናዝቦ መመልከት ቀደም ሲል ያደርጋቸው የነበሩ ነገሮች ማቃቱን ጎልቶ የሚታዩትን እናስብ እንጂ ሌሎችም የአንጎል ስራዎች ይታወቃሉ ተብሎ ይታመናል። እና ምንድን ነው በተጨባጭ አልዛይመርስ የያዘው ሰው የሚገጥመው ችግር ወይም የበሽታ አይነት፣ ምናልባትም ደግሞ ከአንዱ ወደ ሌላው ይለያይም ከሆነ ምን አይነት ጠባዮች፣ ምን አይነት ሁኔታዎች ይከሰታሉ? ቀለል ያለ ከሚባለው እስከ ጠናው ድረስ እንግዲህ አንጎል ውስጥ አሁን የተረዳ ነው ያለው ነገር አንድ ፕሮቲን አለ፣ ቤታ ይባላል። አንጎል ውስጥ በሚከመርበት ጊዜ የአንጎል ሴሎችን ይገላቸዋል። እና ለምሳሌ አሁን የሰውን ፊት አይተን ይሄ ሰውዬ እከሌ ነው ለማለት የሚያስችሉ የነርቭ ሴሎች አሉ። ለምሳሌ አንድ በሽተኛ ነበረን። ከኒውዮርክ የመጡ ነጋዴ ናቸው። እና ሰውየው የሚስታቸውን ፊት መለየት አቃታቸው የሰውን ፊት መለየት አቃታቸው እና ከዛ ምርመራ ስናደርግ የአንጎል ምርመራ መሳሪያ በኤምአርአይ ስናይ የሰውን ፊት አይተን ይሄ ሰውዬ እከሌ ነው ለማለት ለመተርጎም የሚያስችለው የአንጎል ክፍል ይሄ ፊዚ ፎርም ጋይረስ፣ የተለያየ ስሞች አሉት። እዛ ጋ ያሉት የነርቭ ሴሎች በተለይ እነሱ ወድመዋል፣ ጠፍተዋል። እና ሌላው ደግሞ በአጋጣሚ ሌላው ይሰራል። ስለዚህ ምንድን ነው ያልናቸው። ለምሳሌ አንዴ ወደ ላስ ቬጋስ ልንሄድ ነው እምኔና ሚስቴ እና እንደዚህ ያለ አይክ እንግዲያው ስትወጣ ጠብቅ እና ድምፅ አሰሚ ያለ በድምፅ የሚመጣውን መለየት ይችላል። በሽታ የሚመጣውን መለየት ይችላል። ሌላው ደግሞ የሰው ፊት እና እቃ ለመለየት የሚሰሩት የአንጎልቶች ይለያያሉ። ስለዚህ ቀይ ሻርፕ አድርጌያለ ሚስቱን ከአንገትሽ ላይ ቀይ ሻርፕ እና እንን ሲያይ ወደ አንቺ ጋር እንዲመጣ እንዳይጠፋፉ ማለት ነው። እንግዲህ ላስ ቬጋስ በጣም ገበያ ነው እና የትኛው የአንጎል ሴሎች ቀድሞ ሞቱ የሚ በአጋጣሚ ሆነው መጀመሪያ የሚሞቱት የማስታወስ ስራ የሚሰራው የአንጎል ክፍል ነው። ምክንያቱም ሂፖካምፐስ የሚባለው ሲኤዋን የሚባለው በተለይ እነሱ በጣም ቀልቃፋ ታታሪ ሰራተኞች ናቸው። እነዛ ውስጥ ያሉት የማስታወስ ስራ የሚሰሩት አንጎል ክፍል የሚሰሩት እና ከመጣም በላይ በከፍተኛ ፍጥነት ለሚንቀሳቀሱ እነሱ በዛ ይጋለጣሉ። እነሱን በምግብም፣ በደምም፣ በግሉኮስ በተለያየ መንገድ አንጎል እነሱን መንከባከብና መመገብ አለበት። በለረብላ ይጋለጣሉ፣ ተደናቅፎ ለመውደቅ፣ ለመሞት። ለዚህ ነው በመርሳት የሚጀምረው እንጂ እዛ ሌሎች አሉ። አንዳንዱ ከሌላ ቦታ ሊጀምር ይችላል። ለምሳሌ ለአሁን ኖርዝ ዌስት ቺካጎ አሉ። እሳቸው የአንድ ያገኙት ነገር መናገር ቀስ እያለ እያቃተው ሊሄድ ይችላል። ጥሩ ሊያስታውስ ይችላል። ጥሩ የሰው ፊት ማወቅ ይችላል። ግን ሳቡን መናገር እና ቃላት አቀነባብሮ ባፋችን እንዲወጣ የሚያደርገው የአንጎል ክፍል ከሌላው ቀድሞ ይቀጭጭና ይሞታሉ። እና ይሄ በእንግሊዝኛ ፕራይመሪ ፕሮግሬሲቭ ፌዝ ይባላል። ስለዚህ እንደ እንደ ቦታው እንደ ተጎዳው የአንጎል ክፍል ነው ውጤቱም ይታየው ፕሮፌሰር ዮናስ እንግዲህ ቅድም የትውስታን ነገር የብዙዎችን ቀልብ የሚስብ ብዙዎችም የሚነጋገሩበት ይመስለኛል በዚህ ሰዓት ይህን ውይይታችን የሚከታተሉ አድማጮችም በቤተሰብ ውስጥ እንደ ዘንጋት ነገር ተደጋግሞ የሚገጥመው ወይም ደግሞ ቅድም እንዳነሱት እድሜ ገፋ ካለ በኋላ በመጃጀት እድሜ ውስጥ በዛ ውስጥ የሚከሰተውን የሚሆን ባዘቦቱ በዕለት ተዕለት ቀደም ጨረፍ ጨረፍ ያደረጓቸው የሚገጥሙት አንዳንድ አጋጣሚዎች አናጣምና ከልባምነት ወደ ልበቢስነት የሚኬደው አንዳንዶች በጣም ከረጅም ጊዜ በፊት የተከሰተ ሰዎች ብዙም የማያስታውሰውን ለይተው የሚያስታውሱት አለ። የራሳቸውን የልጅነት እድሜ ገጠመኞች ጨምሮ በጣም ጥቃቅን ነገሮችን በሚገርም ዝርዝር እንደ ስዕል የሚስሉ ሰዎች አሉ። ቅድም የሆነውን የሚረሱ አሉ። አንደኛ የቅርብ ጊዜ መርሳትና የቆየ ጊዜ መርሳት ራሱም በህመም ውስጥ የሚፈረጅበትንም አነጻጽረው። ሁለተኛ መቼ ነው መዘንጋት በህመምነት የሚፈረጀው? ከአዘቦቱ ከዕለት ተለት ፈተናነት አልፎ ይሄ ችግር ነው፣ ትኩረት ይሻል፣ ባለሙያ ማግኘት ይሻል የሚባለው በእድሜ ባልጠኑ ሰዎችም በወጣቶችም ጭምር ማለት ነው። አሉላ ከፕሮፌሰር ዮናስ እንዳለ ገዳ ጋር የጀመረው ቃለ ምልልስ አልተቋጨም። ዘለቅ ካለው ወጋቸው ቀሪውን በተከታይ ፕሮግራማችን እናቀርበዋለን። ሙሉውንም በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ እናኖራለን። ለአሁኑ ግን ፕሮፌሰር ዮናስን እናመሰግናለን። እንጂት፣ ብሩሽ ያልነካቸው ስዕሎች ብትባይ፣ ምንድን ነው ፈጥኖ የሚከሰትልሽ? በእርሳስ አሊያም በሌላ ለመሳያነት በዋለ ቁሳቁስ የተሳለ ስዕል ይሆን? እኔም የሚከሰትልኝ የሚመስለኝ እንደሱ ነው። ነገር ግን ወዲህ ነው ነገሩ። ተፈጥሮን እንደ መሳሪያ በመጠቀም በንፋስ፣ በውሃ በመሬት ስበት ጭምር አማካኝነት የተሳሉ ስዕሎች ናቸው። በንፋስ አልከኝ። በእጅጉ የሚስብ ይመስላል ከእንግዳ ጋር ወደ አደረጋችሁት ቃለ ምልልስ ተወስደን። መልካም ቆንጅት። መክብብ ወዳጆ ይባላል ሰዓሊው እንግዳችን። ለዛሬ ባጭሩ ወደምንተዋወቅበት ቆይታችን ነው የምናመራው። መክብብ ከረጅም ጊዜ በኋላ መገናኘታችን ነው። ዋሽንግተን ዲሲ አካባቢ የጥበብ ስራዎቻችሁን በምታሳዩባቸው አጋጣሚዎች ከዚህ ቀደም የፕሮግራማችን እንግዳ ሆነ ቀርብ ታውቃለህ። ነገር ግን ብዙ ዓመታት ሆነዋል። በጽንሰ ሀሳብም ደረጃ አዲስ ይመስለኛል ከአዲስ ስራ ጋር ነው ብቅ ያልከው። ጽንሰ ሀሳቡን ባስተዋወቅበት ጽሑፍ ላይ የእይታ ቋንቋ እና ተፈጥሮን ተጠቅሞ ስዕልን ስለመሳል ትወያያለህ። ብሩሽ ሳይኖር የሚሰራ የስዕል አይነት ነው የምትናገረው። ውሃ፣ ንፋስ እና የመሬት ስበት ግብአት መሆን ይችላሉ። ያለ ብሩሽ ስዕል ይሳላል እያልከን ነው። እንግዳም የተለየም አቀራረብ ነውና እስኪ ፅንሰ ሀሳቡን ከመሰረቱ አስረዳን፣ መሰረታዊን ፅንሰ ሀሳብ ብታስጨብጣለን። በጣም ጥሩ። በጣም አመሰግናለሁ አሉላ ላቀረብክልኝ ጥያቄና እድሉን ስለሰጠኝ። በመጀመሪያ ጠቅላላ ፅንሰ ሀሳቡ መነሻ የሆነው ከመጽሐፍ ቅዱስ ቃል ላይ የተወሰደ ነገር ነው። እግዚአብሔር የሰው ልጅን እንዴት ፈጠረ የሚለውን ያየውበት አንግል እግዚአብሔር የሰው ልጅን ከምድር አፈር አንስቶ በውሃ ወደ ጭቃነት ቀይሮ አስትንፋሱን በአፍንጫው በማለት ህያው አረገው ሰው ሆነ ተብሎ በቤተ ክርስቲያን ውስጥ አስተምሯል። እንግዲህ የረጅም አመት የስዕል ቆይታ ላይ ስለነበርኩኝ አዲስ መንገድን ራሴን ሆኜ ደግሞ መቅረብም ስለምፈልግ ከራሴ ጋር መወያየትም ስለነበረብኝ ብዙ ሰዓት ከራሴ ጋር አጠፋለሁ። በተጨማሪም ደግሞ የምኖርበትንም ዓለም ለመረዳት እሞክራለሁ። ምንድን ነው እየሆነ ያለው? ምንድን ነው አሁን ያለን የደረስንበት ወቅት? ለዛ መፍትሄም የሚሆን ነገርም አብሬ ማቅረብ የሚል መነሳሳት በውስጤ አደረ። በዛ ነው እንግዲህ ንፋስን የመሬት ስበትንና ውሃን አካትቼ የሚታይ ተፈጥሮውን ላንድስኬፕ ወይም መልክአ ምድርን በእነዚህ በሶስት መሳሪያዎች ብሩሽን ሳልጠቀም ወይንም ሌላ የመሳያ ዘዴ ሳልጠቀም መሳያ ዘዴዎች ራሳቸው በአይን ማላያቸው ግን የሚታዘዙኝ ስለነበሩና ከኔም ጋር ያን አይነት ቁርኝት ስላላቸው እግዚአብሔር በዚህ መልኩ ፈጠረኝ ቤት ስለማምን በዛ መልኩ ደግሞ በተፈጥሮ ቱልስ በተፈጥሮ ቁስ መልሶ የመሳል ሙከራ ላይ ያልተወጣውን እንግዲህ መልካም መክብብ ከዚህ ቀደምም ብዙ ጊዜ የተለዩ ነገሮችን ለመስራት የተለዩ አስተሳሰቦችን እንደ ሠዓሊ እንደ ኪነ ጥበብ ሰው ለማሳየት ትሞክራለ። በጣም የተለየ መሆኑና ከዚህ ቀደም ከምናውቃቸው ከተለመዱ መንገዶች ወጣ ያለ መሆኑ ምናልባት እንደው ድንገት ከተጨበጠው ነገር የወጣ እንዳይመስል በተለይ ደግሞ ስዕሎችን ሳይ ለሚያዳምጡ በዚህ ሰዓት ለሚከታተሉ አድማጮች ቀረብ ለማድረግ ያህል ውሃ፣ ንፋስና የመሬት ስበት ቀድም እንዳልከው በምሳሌነት ወስደህ የተፈጥሮ መሳሪያዎች መልሰው ተፈጥሮን እንዲስሉ የምታደርግበት ዘይቤ ምን ይመስላል? እንዴት ነው የምትስለው? አንድ የተፈጥሮ አቀማመጥን ወይንም የተፈጥሮ ተክልን ወይንም ተራራን፣ መሬትን፣ ሰማይን የምትስል ከሆነ እዛ ላይ እነኝህን መሳሪያዎች ይህን መሳሪያዎች እናርጋቸውና ውሃ ንፋስና የመሬት ስበት በብሩሽ ቀለም ተቀብቶ ሸራ ላይ ማየቱ ቀርቶ እንዴት አድርገህ ነው እነኝህን ተጠቅመህ ስዕሉን የምትፈጥረው እንደ በተወሰነ ደረጃ መልከት ብናደርገው በጣም ጥሩ እንግዲህ መልክአ ምድር መጀመሪያ ውስጥ የሚካተቱ ሰብጀክት ማተርቶች አሉ ሰማይ እንዳልከው መሬት ዛፎች እነዚህ መልክዓ ምድሩ ገጽታዎቹ አሉ። እንግዲህ ከነዛ ገጽታዎቹ አስቀድሜ ሰማይ ነው ለተወጠረው ሸራ ላይ ለመስራት እንሞክረው ማለት ነው። ሂደቱ እንደዚህ ነው። መጀመሪያ ቀለሞቹ ራሳቸው ፒግመንቶቹ ከመሬት አፈር የተገኙ የተፈጩ ዱቄት የሆኑ ቀለሞችን በውሃ በጠብጣቸዋለሁ። እነዛም በውሃ የበጠበጥኳቸው በተለያየ ባኬት ውስጥ፣ በተለያየ ኩባያ ውስጥ በውሃ በጠብጠውና ወደ ካንቫሱ ላይ እደፈዋል። ከደፋዋት በኋላ በእስትንፋሴ እፍ እያልኩኝ ካንቫሱ ላይ ማኔጅ ማድረግ ሰማይን እንዲፈጥርልኝ ማድረግ ቅርጽ እንዲሰጥልኝ፣ የዳመናን ቅርጽ እና የሰማዩን ጥልቀትና ቅርበትን በምበጠብጠው ቀለም ላይ እወስነዋለሁ። እንደ ሰዓሊ ለቀረበው ሰማይ ምን አይነት ሰማያዊ እንደምይዝ፣ ለራቀው ሰማይ ምን አይነት ሰማያዊ እንደማደርግ መጀመሪያ እወስንና ያንን እገፈዋል። ከዛ በኋላ እፍ በማለት በእስትንፋቴ ቅርጽና ቦታዎችን እንዲይዝ አደርጋል። ከዛ እንዲደርቅ እጠብቀዋለሁ። ከደረቀ በኋላ የሚቀጥለው ሌየር ላይ በሚቀጥለው ፕሮሰስ ውስጥ ተራራውን እሰራለሁ። እዛም ላይ ለተራራው የሚሆን ቀለም ከበጠበጡ በኋላ እንግዲህ ተራራ ላይም የተለያየ ቀለሞች ይኖራሉ። እነዛን በጠብጣቸው እና ደፋቸዋሉ በምፈልጋቸው ቦታ አሁን በብሩሽ ያንን ከቦታ ቦታ ከማስያዝ ይልቅ በንፋስ በፍ በማለት ቦታውን እንዲዛረጋል። ይህን ፕሮሰስ ከጨረስኩ በኋላ ዛፎች እንዲበቅሉ ነው ማረግ። በዚህን ጊዜ ነው የመሬት ስበትን የምጠቀመው። ቀለሙን ዛፎቹ በሚበቅሉበት ብዬ ባሰብኩበት ቦታ ላይ ጠብ ካረኩት በኋላ ከአንባሱን ከአንድ አጣጫ ቀን አረገዋል። በዚህን ጊዜ ቀለሙ እንደ መዝነብ እያለ ወደ ታየተንጨራተተ ይሄዳል። ያኔ መስመር ይሰራል ነው። አሁንም እንግዲህ እጠነቀቃለሁ ወደሚፈልገው አቅጣጫ እንዲሄድልኝ በካንቫሱን ወይም ሽቶት ሸራውን አቅጣጫውን ወደ ቀኝና ግራ ወደ እያረኩኝ እንደምፈልገው መስመር እንዲያረግብኝ ያረጋለሁ። በዚህ ሂደት ነው እንግዲህ ቀለም እየደረቀ እንደገና ደግሞ ወደ ቅርንጫፉ ስመታ አረንጓዴ የተለያዩ አረግና አሁንም የምፈልጋቸው ቦታ ላይ ካንጠባጠብኩት በኋላ እፍ በማለት ማኔጃር አርግዛ ላይ እንደ ቅርንጫፉን እንዲወጣልኝ ያረጋለሁ። ጊዜ የሚፈጅ ነው። በአንድ ጊዜ አይሰራም። እንዲደርቅ መጠበቅ አለብን። አትሊስት ትንሽም ለአንድ ብትሆን ፕሮሰሱ ከአራት ነው ከአምስት ቀን በላይ መሆን አለበት። ትልቅ ደግሞ ሲሆን እንደዚሁ ብዙ ጊዜ ይፈጃል። ግን ከብሩሽ ይልቅ ተፈጥሮ ራሱ እማላያቸው አሁን የመሬት ስበትን አናይም፣ ንፋስን አናይም። እማላያቸው ነገሮች ናቸው ሲሰሩልኝ እንግዲህ ያን ውጤቱን የሚሰጥኝ ማለት ነው እና አሰራሩ ይህን ይመስላል። ቀጥሎ ደግሞ ውሃ ምንድን ነው፣ አንዳንድ ቦታ ላይ ብለንድ እንዲያደርግ እንዲያያዝ፣ ቀለሞቹ ተያይዘው ተዋህደው እንዲመጡ በመሀላቸው በሁለት ቀለሞች መካከል ውሃውን እደፈዋል። ያኔ ከላይም ከታችም ቀለሙን እየወሰደ ለምሳሌ ሰማይ ላይ ሊሆን ይችላል ዳመና ላይ ጠንካራ ቀለምና በጣም ላይት የሆነውን ቀለም አፍስሼ ጎን ለጎን መሀሉ ላይ ውሃ ሳደርገው ያ ሁለቱን ከለሮች በመሳ ነጣ ያለውን ከታች ጠቆር ያለውን ከላይ ስቡ መሀል ላይ የሁለቱን ቶን የጠበቀ የሳሳ ቀለም በመሀላቸው ይፈጥራል። ያ ምንድነው ግሬዴሽን ወይንም ቫሊዩ ኦፍ ከለር እንዲኖረው ያደርጋል። ከአንድ ቶን ወደሚቀጥለው ቶን እየተሻገረ እንዲሄድ ያደርግልኛል። ሶስተኛ፣ አራተኛ ቀለም በመሀል ይፈጥርልኛል ራሱ ውሃው ማለት ነው። ንፋሱ ደግሞ ቅርንጫፎችን እና የዛፎቹን ዲቴል ነገሮች እየፈጠረን ይመጣል። እነዚህ የሚፈጠሩት ነገሮች በተፈጥሮ ነገር ነው እና በእጅ እንዳልተሰሩ ያስታውቃሉ። እንደገና ደግሞ ዲጂታል የመምሰል ባህሪ ያላቸው ስታያቸው፣ ዲጂታል ላይ በኮምፒውተር ወይም በሌላ መልኩ እንደተሰሩ መስለው ይቀርባሉ ማለት ነው። ይህም ያለንበትን ኤራ፣ አሁን ያለንበትን የዲጂታሉ ኤራን በስዕል ውስጥ የማካተት ባህሪም አለው። ማለት መክብ- በእርግጥ የተለየ ከዚህ ቀደም ባልተሞከረ፣ ምናልባት ከዚህ ቀደም በሌላ ቦታ ተሞክሮ ታይቶ እንደሆነ አላውቅም። እኔ እስከማውቀው ድረስ ከዚህ ቀደም ያልታየ ነገር ፍጹም ተፈጥሯዊ ወደሆነ አቅጣጫ እየመራህ የሙከራ ወይም ኤክስፐሪመንት የሚባለውን ነገር እያደረክ ነው። በዚህ ውስጥ ደግሞ ሌላ ላቅ ያለ ዓላማ ለማስተላለፍ የፈለግኸውን በጽሁፍህ፣ በውይይትህ ያሰፈርኸውን የመመልከት እድል ገጥሞኛል። በህይወታችን ተክሎች እና የተፈጥሮ ሚና ማጉላት የከባቢ አየር ብክለትን መከላከልና ለተፈጥሮ ክብካቤ የኪነ ጥበብ ሰው ድርሻ ያለው የሚል ጽንሰ ሀሳብም በውስጡ እንዳዘለ የሚያመላክት ነገር ተረድቻለሁ። ለቅምሻ ያህል ባደረግ ነው በዚህ ምጥን ውይይት። ይልቁንም ደግሞ ስዕል የሚታይ ነው እና የሚያጓጓ፣ ብዙዎችም ይበልጥ ለመረዳት የሚፈልጉት ማየትም የሚሹት ይመስለኛል። አድማጮች የምናወራውን ነገር መመልከት በሚችሉበት በሬዲዮ ቲቪ ፕሮግራማችን በተግባር ከምናየው ጋር አዛምደን ለመነጋገር በቀጠሮ እንለያያለን። ለአሁን ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም በጣም አመሰግናለሁ። እኔም እግዚአብሔር ይስጥልኝ። አሉላ ዛሬ ዝግጅታችን በጣም በርከት ሳይል አልቀረም። ትክክል ብለሻል ቆንጅት ለዛሬ ካሰብናቸው ዝግጅቶች ሁለቱም ማሳደር ግድ ሊሆንብን ነው ከገጣሚ ፍቅር ተጸጋይ ጋር ያዝነውና አሜሪካውያንን ጭምር በማሳተፍ ዋሽንግተንና አዲስ አበባን የሁለቱን አገር ህዝቦች ግንኙነት የማጎልበት ትልም ያከለው ሩጫ በአሜሪካ የተሰኘው ፕሮግራም አዘጋጆች እውቁ የኦሎምፒክ አትሌት አሰፋ መዝገቡ፣ የታላቁ ሩጫ የቀድሞ ስራ አስኪያጅ አቶ ኤርሚያስ አየለና ሌላው የዩናይት ስቴትሱ አጋራቸው በሚኖርባት የሜሪላንድ ክፍለ ግዛት ፖለቲካ የነቃ ተሳትፎ የሚታወቀው አቶ ጥበቡ አሰፋ ጋር የጀመርነውን ወግ አስታውሰን በሚቀጥለው ፕሮግራማችን ይዘን ልንመለስ ቀጠሮንያዝ አሁን የራዲዮ መጽሔቱ ንጉሴ አክሊሉ ለሚያዘጋጀው ቅንብር ወደ አዲስ አበባ ንጉሤ አክሊሉ በምሽቱ የታሪክ ማስታወሻ ዝግጅቱ ስድስት አስርታት ታት ወደ ኋላ በሐሳብ ባቡር ወደ ሺህ ዘጠኝ መቶ ስልሳዎቹ ይወስደናል። አሉላ ዛሬም መስኮቴ ሲከፈት ይዤ ብቅ ያልኩት የግማሽ ሜታ ዓመት ታሪክ ነው። እዚህ ዕድሜ ላይ የደረሱ ሁሉ ታሪኩን ሰምተውት ካልሆነ በስተቀር ያስታውሱታል ብዬ አልገመትም። አድማጮቼ አዘጋገቤ በቀድሞቹ ጋዜጠኞቻችን አዘጋገብ አይነት ስለሆነ ይህንን ልብ ይሏል። እንደ ትናንት ሐምሌ 16 ቀን 1964 ዓ ም ከታላቁ የምኒሊክ ቤተ መንግሥት ስር በምትገኘው በደብረ መንክራት ስዕል ቤት ኪዳነ ምሕረት ቤተ ክርስቲያን ቅጽር ግቢ ውስጥ ነበሩ በዚሁ ዘመን ታዋቂነትን አትርፈው የነበሩት በዘመኑ ዝነኞቹ የኢትዮጵያ ሬዲዮ ጋዜጠኞች አሳምነው ገብረ ወልድና አቶ ሰሎሞን በቀለም ለሥራ መጥተው አብረው ነበሩ። ግቢው ውስጥ አነስ ያለ ድንኳን ተተክሏል። ሁለት ቋሚ ማይክሮፎኖችና የድምፅ ማጉያዎች ስፒከሮች ማለት ነው፣ ራቅ ራቅ ብለው ተተክለዋል። ልብሰ ተክኖ የለበሱ ቀሳውስትና ዲያቆናት ብሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ይዘምራሉ ንጋት አብሳሪ የሆነው ጎህ እየቀደደ ሰማዩም እየቀላ ነው ቀሳውስትና ዲያቆናት የወርቅ የብር መስቀልና ጽና ይዘው ልዩ ድባብ ባለው ጃንጥላ ታጅበው አካባቢውን በማዕጠንት አውደውታል ሊቃውንትና መዘምራን በጸናጽል በከበሮ በጭብጨባ በእልልታና በሆታ ታጅበው ዙሪያውን ሞቅ ደመቅ አድርገውታል። ወጣት የሰንበት ትምህርት ቤት ተማሪዎች የዘንባባ ዝንጣፊ ይዘው በእግዚአብሔር ስም የሚመጣ የተባረከ ነው እያሉ እየዘመሩ ነው። የታላቁ ቤተ መንግሥት ግቢ በሩ ወለል ብሎ ተከፈተ። ክብር ዘበኞች በሶምሶማ አይነት ሩጫ ወደ ቤተ ክርስቲያኑ ቅጥር ግቢ ውስጥ ዘልቀው ገብተው ቦታ ቦታቸውን ያዙ። የሰማንያ ዓመቱ የዕድሜ ባለጸጋ የኢትዮጵያ መሪ ግርማዊ ንጉሠ ነገሥት ቀዳማዊ ኃይለሥላሴ በልዑላንና ልዑላት ታጅበው ብቅ አሉ። ዕልልታው፣ ጭብጨባው፣ ዝማሬውና የከበሮና የጸናጽል ምቱ ቀለጠ። ከገበርዲን ካባቸው ጋር የተላበሱትን የክብር ዘቡን ዐይነት ባርኔጣ ወደ ላይ ከፍ እያደረጉና ለምዕመናንና ለቀሳውስት ለካህናት ሰላምታ እየሰጡ የፓትርያርኩን መስቀል ስመው ቤተ ክርስቲያን ውስጥ ገብተው ዙፋናቸው ላይ ተቀመጡ። የቅዳሴው ሥነ ሥርዓት በፓትርያርክ ብፁሕ ቅዱስ አቡነ ቴዎፍሎስ መሪነት እየተካሄደ ነው። በእውነቱ በዚህ ዕለት የኢትዮጵያ ሬዲዮ ከዚህ በፊት አድርጎት በማያውቀው ሁኔታ ሐምሌ 16 የንጉሰ ነገስቱ ሰማንያኛ ዓመት የልደት በዓል አከባበር የቅዳሴውም ሆነ በዛ የሚከናወነው ስነ ስርዓት በቀጥታ ስርጭት በኢትዮጵያ ሬዲዮ እየተላለፈ ነው። ቀደም ብዬ የገለጽኳቸው አንጋፋ ጋዜጠኞችም ለዚሁ ነው የመጡት እና ንጉሰ ነገስቱ በእውነቱ በዚህ ዕለት፣ ይህች ዕለት ታላቅ ዕለት ነበረች። ህዝቡ ብዙ ነገር ይጠብቃል። ስልጣን ስልጣናቸውን ለተተኪ ይሰጣሉ። ዘውዱ እንደ ምልክት ሆኖ ከላይ ይቀመጣል። በህዝብ የተመረጡ የፓርላማ አባሎች ፓርላማ የገቡና በእነሱ የሚመረጥ ጠቅላይ ሚኒስትር እንደ እንግሊዞቹ ማለት ነው አገሪቱን ይመራል የሚል ብዙ ተስፋ ነበረና ንጉሰ ነገስቱ ያን እለት ስልጣን እንደሚያስረክቡ ለህዝቡ በይፋ ያሳውቃሉ ተብሎ ተጠብቆ ነበረ። ነገር ግን የቅዳሴው ሥነ ሥርዓት ከተከናወነ በኋላ እሳቸው እግዚአብሔር እስከፈቀደ ድረስ በስልጣን ላይ እንደሚቆዩ ገልጸው በዚሁ ሥነ ሥርዓቱ እንደተጠቃለለ አስታውሳለሁ። ንጉሠ ነገሥቱ በቤተ መንግሥታቸው ከአውሮፓ ለዚሁ በዓል ተዘጋጅቶ መጣ የተባለውን ኬክ ሲቆርሱ፣ ሻምፓኝ ሲከፍቱ በኢትዮጵያ ቴሌቪዥን መስኮት በወቅቱ ተከታትለናል። በዚያን ጊዜ መለዮ ለባሹ ሳይቀር ኃይለሥላሴ ለዘላለም ይኖር እያለ ባርኔጣውን መለየውን ያነሳ እንደነበረ እናስታውሳለን። አድማጮቼ፣ ጨዋታን ጨዋታ፣ ትዝታንም ትዝታ ያነሰዋልና በዚያው ዓመት ጥቅምት ወር 1964 ዓ ም የኢትዮጵያ ጠረጴዛ ኳስ ተወዳዳሪ ወጣቶች ቻይና ሄደው ተመልሰው ነበርና ንጉሠ ነገሥቱ በቤተ መንግሥት ተቀብለው አነጋግረዋቸዋል። በዚያን ጊዜ እንግዲህ የነበረውን ሁኔታ በወቅቱ በተወዳዳሪነት ተጉዞ የነበረው አንጋፋና ታዋቂ ጋዜጠኛ የአዋሬው ልጅ ሶሎሞን በቀለ ታሪኩን እንዲህ ያስታውሳል። ሴ ጋር አራት በሚገኙ ጽፈት ቤታቸው ገብተ አነጋግረናል። ታላቁ ቤተ መንግስት ማለት ታላቁ ቤተ መንግስት ነው። የዛን ጊዜ ይዘውን ሄዱት አቶ ድነቃቸው ናቸው። አቶ እድነቃቸው ይዘውን ሲሄዱ እኛ የቤተ መንግስት ነገርም አናቅም፣ ምንም እናውቀው ነገር የለም። ብቻ ግቡ ተባለን ገባ። አንዳንድ ነገሮች ላይ ስፖር ምንድን ነው የሚል ጥያቄ ጠየቁ። በፈረንሳይኛ ስፖር ማለት ስፖርት ነው። ግን ይህ ጥያቄ እንግዲህ የቀረበው አቶ እድነቃቸው ነው። አቶ ድነቃቸው ከዛ በላይ ወቁ ሰው እንደሆኑ እናውቃለን። እሳቸውን መልስ አይሰጡም። በኋላ ወታ ስንጠየቅ አቶ ነካቸው መልስ አይሰጡም። እጃኑ እንደዚህ አይነት ጥያቄ ጠየቁ። ምንድን ነው ብለን አቶ ሰዎች ገዙን ጠየቅን። እሱ ፖለቲካል ሳይንስ ምሩቅ ነበር ያል

que me ጋዜጠኛውን ሰሎሞን በቀለን አመስግኜ ልሰናበት። የዛሬ አስራ አምስት ቀን እንገናኝ። እስከዛ ቸርን ሰንብት፣ ሰላም ይብዛ። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጽሐፍም ይሁን በመደወል ትሳተፉ ዘንድ እየጋበዝን የዛሬውን ግን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ሆን አት ቪኦኤ ኒውስ ዳት ካም የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። አሁን አድማጮቻችን ወደ ስርጭታችን ማገባደጃ ማምራታችን ነው አሁን የቀረን Es el and by and by like Lal የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ በሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂ ይታይና አሉላ ከበደ በዚሁ ተሰናበትን። ሰላም በደህና ደሩ።